so የኢትዮጵያ ብሔራዊ ምርጫ ቦርድ ሰኔ 14 ቀን ምርጫ ካልተደረገባቸው የአገሪቱ አካባቢዎች መካከል በሶማሌ በደቡብና ሀረሪ ክልሎች መስከረም 20 ቀን ምርጫው እንዲካሄድ መወሰኑን አስታወቀ። በደቡብ ምዕራብ ኢትዮጵያ የክልልነት ድምፀ ውሳኔም በዚህ ዕለት ይከናወናል ብሏል። የክልልነት ድምፀ ውሳኔው በዚህ ዕለት ሲከናወን ቦርዱ ከዚህ በፊት ከሀረሪ ክልል ጋር እስከ ሰበር ሰሚ ችሎት ድረስ ከተካሰሰባቸው የሀረሪ ልዩ ምርጫ ጣቢያዎች ዝግጅትን አስመልክቶም አስቀድሞ በተካሄዱ ምርጫዎች ይደረግ እንደነበረው ሀረሪዎች ብቻ የሚመዘገቡባቸውና የሚመርጡባቸው ጣቢያዎችን በሀረሪ ክልልና ከሀረሪ ውጭም እንደሚያዘጋጅ አስታውቋል። ቦርዱ ከፖለቲካ ፓርቲዎች ጋር አስቀድሞ በጳጉሜ ላይ ሊካሄድ የነበረውን ምርጫ በጊዜ ጥበት በመመካከር ወደ መስከረም ሀያ ማሸጋገሩ ነው ያስታወቀው። የኢትዮጵያ ብሔራዊ ምርጫ ቦርድ ምርጫ ባልተደረገባቸው ክልሎች ከሚወዳደሩ የፖለቲካ ፓርቲዎች ጋር በመመካከር የድምፅ መስጫ ቀኑ መስከረም ሀያ ሁለት ሺ አስራ አራት ዓመተ ምሕረት እንዲሆን መወሰኑን ይፋ አድርጓል። የቦርዱ የኮሚኒኬሽን ዳይሬክተር ሶሊያና ሽመልስ ለአሜሪካ ድምፅ እንዳስታወቁት የደቡብ ምዕራብ ኢትዮጵያ ህዝበ ውሳኔና የተወሰኑ ምርጫ ክልሎች ምርጫ መስከረም ሀያ ይካሄዳል። ምርጫ ክልሎች ነበሩ። በተለያዩ አስተዳደራዊ ክልሎች ውስጥ ያሉ የምርጫ ክልሎች ያልተካሄደባቸው ነበሩ። ህዝበ ውሳኔውም የደቡብ ምዕራብ ኢትዮጵያ ህዝበ ውሳኔ አብሮ ካልተካሄዱት ምርጫዎች መካከል አንዱ ነበር። እንደምታውቀው በተለያዩ ምክንያቶች አንደኛው በመራጮች ምዝገባ ላይ በቀረበ አቤቱታ፣ ሌላኛው የመራጮች ምዝገባ ሲካሄድ በነበረ በጣም ጉልህ የሆነ የአሰራር ልዩነት ቦርዱ ሲያገኝ፣ አንዳንዶቹ በጸጥታ አንዳንዶቹ ደግሞ ሎጂስቲካሊ የሊሶስ ጨርቆቶቻቸው ህትመት በመዘግየቱ የተነሳ ተብሎ የተወሰኑ የምርጫ ክልሎች ያልተካሄደባቸው ነበሩ ሶማሌ እና ሀርቤ ያው ምንም ያላካሄድንባቸው ናቸው። ሌሎቹ ቦታዎች ላይ ግን ምርጫዎቹ ተካሄደው የተወሰኑ ፖኬት ኤሪያዎች ብቻ ምርጫ ሳይካሄድባቸው የቀሩ አሉ ማለት ነው። ስለዚህ ፍቃ እነሱም መጀመሪያ ያነት ሰነስርዓት ሲወሰን ይሄኛው ለጳጉሜ ነበረ የታቀደው የነበረው እንደምታስታውስ ከነበረ እንደገና ሪቫይዝ አድርገን እቅዳችንን ስለዚህ ከዛ አንፃር የተወሰነ ውሳኔ ምንድነው የመጀመሪያው ተጨማሪ ቀናቶች ያስፈልጋሉ የድምፅ መስጫ ቀኑ መስከረም ሀያ እንዲሆን ወስነናል። ምርጫ ባልተካሄድባቸው ሌሎች አካባቢዎች ማለትም በምዕራብ ኦሮሚያ፣ ቤኒሻንጉል ጉሙዝ፣ ከፊል አማራ ምርጫው ስለሚካሄድበት ሁኔታ ቦርዱ ወደፊት የሚያሳ መሆኑን ነው ሶሊያና ሽመልስ ያስታወቁት። ምርጫው እንዲካሄድ የተወሰነላቸው አካባቢዎች ከአካባቢዎቹ አጠቃላይ ሰላምና ተጨባጭ ሁኔታ ጋር የተገናዘበ ዝርዝር መረጃ ተሰብስቦ በቦርዱ ግምገማ ለምርጫ መቺ ሁኔታ ያለባቸው ተብለው የተለዩ መሆናቸውን ነው የቦርዱ መግለጫ የሚያመለክተው። ምርጫ ተካሂዶ የምርጫ ውጤቱ በተለያዩ ምክንያቶች የተሰረዘባቸው በደቡብ ክልል ያሉ ምርጫ ክልሎች ምርጫም በመስከረም ሀያ እንደሚካሄድ ነው የኮሚኒኬሽን ዳይሬክተሩ ያመለከቱት። ሶሊያና ሽመልስ የምርጫ ቀንን በተመለከተ ምርጫው በሚደረግባቸው ክልሎች የሚወዳደሩ የፖለቲካ ፓርቲዎችን ማወያየታቸውንና በመጨረሻ መስማማታቸውን ነው ያስታወቁት። እንዳንተስማምተን የተለያየ ነው ፖለቲካ ፓርቲዎች ጋር እንዳልኩ ወደ ሶስት አይነት አካባቢ ነው። አንደኛው አሁን መደረግ የለበትም ትኩረታችን ሌላ መሆን አለበት የሚሉ ውስን ነበሩ። ሌሎች አሁንም ባለን የጸጥታ አስተማማኝ በሆነና የምርጫ እንቅስቃሴ ማግኘት የሚቻሉ ቦታዎች ላይ እያደረግን ነው መቀጠል ያለብን የሚሉ አሉ። ሌሎች ደግሞ በመካከል ላይ እኛ እንኳን ባንሳተፍበት የሚቻሉ ቦታ ላይ ይደረግና ሌሎችም ደግሞ ቢቀር እና አሴስመንቱ ሚም ጥሩ ነው፣ ስለዚህ ቀኑም ትንሽ ገፋ ተደርጎ መታቀዱ ለዚህ ይረዳል የሚለውንም ደግሞ የሰጡ የፖለቲካ ፓርቲዎች አሉ። በውይይታችን ማቅተማል በእርዱ፣ በሶማሌ ክልል የመራጮች ምዝገባ ሂደት ላይ በተፎካካሪ የፖለቲካ ፓርቲዎች የቀረቡ ቅሬታዎች ላይ ተመርኩዞ በአካሄደው ማጣራት የክልሉ ምርጫ ለሌላ ጊዜ እንዲተላለፍ መወሰኑ የሚታወስ ሲሆን፣ በትላንትና ውሳኔም ቅሬታ ቀርቦባቸው የመራጮች ምዝገባ በተቆረጡባቸው አካባቢዎች ሁሉ ለአምስት ቀናት የመራጮች ምዝገባ ተሟልቶ እንዲጠናቀቅ መወሰኑ ተገልጿል። ብሔራዊ ምርጫ ቦርድ በሀረሪ ክልል የሀረሪ ብሔረሰብ ተወላጆች ብቻ የሚመዘገቡባቸውን የምርጫ ጣቢያዎች በማዘጋጀት እንዲሁም ከሀረሪ ክልል ውጭ የሚኖሩ የብሔረሰቡ ተወላጆች በሀረሪ ክልል ምርጫ የሚሳተፉበትን አሰራር ተቃውሞ የነበረ ቢሆንም እስከሰበር ሰሚ ፍርድ ቤት በደረሰ ውሳኔ እነኝን ውሳኔዎች ከልሶ ከዚህ በፊት ሲካሄዱ በነበሩ ምርጫዎች ሲደረግ እንደነበረው በአሁኑ ምርጫ ሀረሪዎች ብቻ የሚመዘገቡባቸው ጣቢያዎችን በሀረሪ ክልልና የብሔረሰቡ ተወላጆች በሚኖሩባቸው ሌሎች አካባቢዎችም እንደሚያዘጋጅ አስታውቋል። አስቀድሞ የነበራቸውን ጥያቄና አዲሱ የምርጫ ቦርድ ውሳኔ በተመለከተ የሀረሪ ብሔራዊ ጉባኤን በመወከል በፍርድ ቤት ከተከራከሩት የህግ ባለሙያዎች መካከል አቶ ሰላዲን ቶፊቅ ይህን ይላሉ። ሀረሪ ብሔር አባላት በክልሉ ማለት ነው እና ከክልሎች ያሉት የሚመዘገቡበት አንድ የተለየ ካርድና አንድ የተለየ መዝገብ ነበር ማለት ነው አሁን ከዚህ በፊት የነበረው አንድ ወጥ አይነት የመዝገብ እና የካርድ አይነት ስለነበረ ይሄ ተለይቶ እንዲከናወን የሚል አንድ ውሳኔ ነው ማለት ነው። ሁለተኛው ደግሞ የጅጎል ምርጫ ክልል ላይ ያው ተቋርጦ ስለነበረ የአምስት ቀን ተጨማሪ የምርጫ ምዝገባ ማሟያ እንዲከናወን የወሰነበት ሁኔታ ነው። በሶስተኛ ደረጃ ደግሞ ከክልሉ ውጭ የሚኖሩ የሀረሪ ብሔር ተወላጆች የሚወርጡባቸው አስር የተለያዩ ከተሞች ማለት ነው። ለምሳሌ አዲስ አበባ፣ በኦሮሚያ ብሔራዊ ክልል አዳማ፣ ጭሮ፣ ኮምቦልቻ፣ ጎርሱም፣ ከዲስ ደደርና ሀርማያ እና ድሬዳዋ እንዲሁም በሶማሌ ክልል ጅጅጋ ላይ የሚከናወኑ ቦታዎች ላይ ምርጫ ያስተላልፍበት ሁኔታ ነው ያለው። ስለዚህ ፍርድ ቤቱ የወሰነው ውሳኔን ያው ምርጫ ቦርድ በአግባቡ ተቀብሎ ያው በአግባቡ እየፈጽ ያለበት ሂደት ነው። አሁን የሚያመላክተው ቦርዱ የሰበር ሰሚ ችሎትን ውሳኔ አስቀድሞ ማስፈጸም ያልቻለው በወቅቱ ከነበረ የጊዜና የአቅም ውስንነት ጋር የተያያዘ እንደሆነ ነው የኮሚኒኬሽን ዳይሬክተሯ ሶሊያና ሽመልስ የገለጹልን። ሰበር ሰሚ ድረስ ሄደን እንደምታውቀው ተከራክረን ሰበር ሰሚ ችሎት ከክልሉ ውጭ የሚኖሩ የሀረሪ ብሄር ተወላጆች ድምጻቸው መስጠት አለባቸው እና ምርጫ ጣቢያቸው መቋቋም ይገባቸዋል ብሎ ውሳኔ አስተላልፏቸው ያንን ውሳኔ ያው ተቀብለን በምናስ أفضل زمن الوقت من الوقت وقتين من الت አገራሮቶች አንደኛው ውሳኔ የሚሰጥበት ወቅት ያው ዘግቶ ስለነበረ እና እኛ ደግሞ ኦፕሬሽናሊ ብዙ ተግባራት ሄደ ስለነበረ እሱን ማስፈጽም አስቸጋሪ ነው። ሌላኛው ደግሞ የመራጮች ምዝገባው ራሱ በሚከናወንበት ወቅት ከቦርዱ ከተሰጠው ስልጠናና አቅጣጫ ውጭ የሆነ የመራጮች ምዝገባ ሳይለያይ የተለያዩ መቀመጫዎች ለትክልና ተወካዮች ምክር ቤት መቀመጫዎች ድምጽ የሚሰጡ የማህበረሰብ ክፍሎች ተጠላቅለው ምዝገባ እስከተካሄደ፣ እሱ ደግሞ በኋላ ላይ ማቀድንም የድምፅ መስጫ ወረቀት መስጠትንም አስቸጋሪ ስለሚያደርገው እሱ አሰራር ትክክለኛ አይደለም በሚል የእሱን የመራጮች ምዝገባ ሂደትን እንዲቆም አድርገናል ነበረ። ስለዚህ እዚያ የተነሳ ነበር። እንግዲህ በሁለቱ ምክንያቶች ሊዘገየ የነበረው በደቡብ ክልልም፣ እንዲሁም በምዕራብ ኦሞ ማለትም በዘልማም ዲዚ፣ ልዩ ሱርማና ሙርሲ የምርጫ ክልሎች፣ እንዲሁም ከልዩ ምርጫ ክልል ውጭ ያሉ ነዋሪዎች በሚመዘገቡበት ማጀት መደበኛ ምርጫ ክልሎች ምርጫው እንዲከናወን የምርጫ ቦርድ የወሰነ ሲሆን በጉራ ፈርዳ ወረዳ በቴፒና ሸኮ ልዩም የሚጠቃልሉ ጣቢያዎችን በተመለከተ ግን ቦርዱ ወደፊት ተጨማሪ ውሳኔ እንደሚያስተላልፍ ነው ሶሊያና ሽመልስ ያስታወቁት። ሲያስታወቁት የደቡብ ምዕራብ ኢትዮጵያ ብሔራዊ ክልላዊ መንግስት ለመመስረት የሚካሄደው ድምፅ ውሳኔም በዚህ ሁለት የሚከናወን እንደሆነ ተመልክቷል። ቦርዱ ባወጣው መራ ግብር መሠረት የመራጮች ምዝገባ እስከ ጳጉሜ አምስት የሚጠናቀቅ ሲሆን የምረጡ ቅስቀሳ ደግሞ ከነሐሴ 19 እስከ መስከረም 15 ይከናወናል ተብሏል። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ